የአሜሪካ ድምጽ ራዲዮ ጣቢያ ነው። በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናምሽታችኋል አድማጮቻችን፣ የዕለተ አርብ ጥቅምት 27 2013 ዓ ም ፕሮግራማችንን ይዘን ቀርበናል። በምሽቱ ዝግጅታችን የኢትዮጵያ ወቅታዊ ጉዳይ አብይ ትኩረታችን ይሆናል። በህወሀት ላይ የተወሰደው የመጀመሪያ ዙር እርምጃ በስኬት ተጠናቋል ሲሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ሙሉ የሎጂስቲክስ እና የሰው ኃይል አቅርቦት የጨረሰን ሲሆን የጠራትን ጉዞ ሙሉ በሙሉ ማስቆም መግታትና ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ አድርሰነዋል። በሌላ በኩል የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ትናንት በትግራይ ቲቪ በሰጡት ቃል የተቃጣብንን ጦርነት በድል እንወጣለን ብለዋል። የምሽቱ አብይ ርዕስ ዝርዝሩን ይዟል። በኢትዮጵያ በተለያዩ ክልሎች የፌዴራሉን መንግስት እርምጃ እንደሚደግፉ ነዋሪዎችና ተፎካካሪ ፓርቲዎች መግለጻቸውን የተመለከቱ ዘገባዎችም አሉን። ማክሰኞ ለት የተጠናቀቀው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ውጤት ይዞታ ሌላው ትኩረታችን ይሆናል። አስተናጋጃችሁ ቆንጂት ታየ ነኝ። ንጉሱ ታምሬ ፕሮግራማችንን ይመራል። አብራችሁ እንድታመሹ እንጋብዛለን። አሁን ለዜናው ጽዮን ግርማ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። በትግራይ ክልል የተጀመረው ዘመቻ ውስን ግብ እንዳለው ኢትዮጵያ አስታወቀች። የኢትዮጵያ መከላከያ ሰራዊት በሰሜኑ የሀገሪቱ ክፍል የጀመረው የጦር ዘመቻ ግልጽ የተወሰነና የሚሳካ ግብ እንዳለው ጠቅላይ ሚኒስትር አብይ አህመድ አስታወቁ። የጠቅላይ ሚኒስትሩ የጽሁፍ መልእክት የተነበበው የተባበሩት መንግስታት ድርጅት ዋና ጸሐፊ በትግራይ ክልል ውስጥ የተቀሰቀሰው ፍልሚያ በእጅጉ እንዳስደነገጣቸው ካስታወቁ በኋላ ነው። ሁለት ቀናት ከፈጀ የፌዴራል መንግስቱና ሀገሪቱን ለአስርት ዓመታት የመራው ጠንካራ በብሔር የተደራጀ ቡድን ግጭት በኋላ የጠቅላይ ሚኒስትር አብይ አህመድ መንግስት ከመላው የሀገሪቱ ክፍሎች ጦር በማደራጀት ወደ ትግራይ ክልል እያዘመተ እንደሚገኝ ሮይተርስ በዘገባው ላይ አስፍሯል። በሰሜኑ የሀገሪቱ ክፍል የሚደረገው ዘመቻ ግልጽ የተወሰነና የሚሳካ ግብ እንዳለው ጠቅላይ ሚኒስትሩ ያስታወቁት ደግሞ በትዊተር ገጻቸው በኩል ነው። የአሁኑ ዘመቻ የህግ የበላይነትንና ህገ መንግስታዊ ስርዓትን ለመመለስ በየትኛውም የሀገሪቱ ክፍል ያሉ ኢትዮጵያውያን ሰላማዊ ህይወት እንዲመሩም ለማስቻል የወጠነ መሆኑን አክለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በጦርነት መቀስቀስ ክፉኛ መደንገጣቸውን አስታውቀዋል። ዛሬ አርብ በትዊተር ገጻቸው ላይ ባሰፈሩት መልእክት የኢትዮጵያ መረጋጋት ለመ ላው የአፍሪካ ቀንድ ቀጠና ጠቃሚ ነው። ውጥረቶች እንዲረግቡና ሰላማዊ መፍትሄ እንዲገኝ ጥሪ አቀርባለሁ ብለዋል። አብዱራፊ በተባለች በትግራይና አማራ ክልል ድንበሮች አቅራቢያ ለሊት ዘጠኝ ሰዓት አካባቢ የተኩስ ድምጽ ይሰማ እንደነበር አንድ የሰብዓዊ ድጋፍ ሰራተኛ እንደነገሩት ሮይተርስ አክሎ ዘግቧል። በሌላ በኩል በህወሓት ላይ የተወሰደው የመጀመሪያ ዙር እርምጃ በስኬት ተጠናቋል ሲሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ አድርሰነዋል። የማድረግ አቅሙንም አዳክመነዋል ብለዋል። ዘመቻውም የህወሓት ቡድን ሙሉ ለሙሉ ለህግ እስከሚቀርብ ድረስ እንደሚቀጥል ነው ማምሻውን ባደረጉት ንግግር ያመለከቱት። ኩሩ ኢትዮጵያዊ የሆነው የትግራይ ህዝብና ሌሎችም ከህግ ተጠያቂነት ባመለጡ ወንጀለኞች እገታ ስር ሊቆዩ አይችሉም ያሉት ጠቅላይ ሚኒስትሩ ኢትዮጵያ ለወንጀለኞች ቦታ የላትም ሲሉም አክለዋል። ትላንት በትግራይ ቴሌቪዥን የቀረቡት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ደግሞ የተቃጣብንን ጦርነት በድል እንወጣዋለን ብለዋል። በተያያዘም ማክሰኞ ሌሊት ጀምሮ ተቋርጦ የነበረው የኤሌክትሪክ አገልግሎት ከትላንት ማታ ጀምሮ በመቀሌ ከተማ አገልግሎት መስጠት ጀምሯል። አንድ የትግራይ ክልል ከፍተኛ አመራር ለቪኦኤ እንደተናገሩት የክልሉ መንግስት ከክልሉ ከሚገኝ የኤሌክትሪክ ኃይል ማመንጫዎች በመቀጠል አገልግሎቱን ማስጃ መራቸውን ገልጸዋል። ውጥረት በበዛባቸው አካባቢዎች የሰዎች ህይወትና ንብረት እንዲከበር ቀይ መስቀል ጥሪ አቀረበ። ውጥረቶች እየተባባሱ በመጡበት የትግራይና አቅራቢያ ባሉ ሌሎች አካባቢዎች የሰዎች ህይወትና ንብረት እንዲከበር ዓለም አቀፉ የቀይ መስቀል ኮሚቴ ጥሪ አቀረበ። ቀይ መስቀል ዛሬ ባወጣው ማሳሰቢያ ያዘለ ጥሪው ግጭቶች ባሉባቸው በእነዚህ አካባቢዎች ጊዜውን በጠበቀ ሁኔታ የህክምና አገልግሎት እንዲያገኙ መደረግ እንዳለበትም አሳስቧል። በዓለም አቀፍ ቀይ መስቀል የኢትዮጵያ ልዑክ ኃላፊ ኬቲ ሶረን የወታደራዊ እንቅስቃሴ እየጨመረ በመጣበት የሰሜን ኢትዮጵያ ክፍል ሰዎች ከቤት ንብረታቸው መፈናቀል፣ መሰረታዊ የሆኑ ፍላጎቶቻቸውን ማጣትና አስቸኳይ የሰብአዊ ረድኤት ሊያስፈልጋቸው ይችላል የሚል ስጋት እንዳላቸው ገልጸዋል። አያይዘውም በአንጻሩ የሰዎች ህይወትና ንብረቶች በአግባቡ እንዲጠበቁ ከተደረገ የተሰጋው ጉዳት ላይደርስ ይችላል ብለዋል። ዓለም አቀፉ የቀይ መስቀል ኮሚቴ በሰሜን ኢትዮጵያ ያለውን ሁኔታ በተመለከተ አዲስ አበባና መቀሌ ባለው ቢሮዎቻቸው አማካኝነት ክትትል እያደረጉ መሆኑን ኃላፊዋ ገልጸው አስፈላጊውን የሰብአዊ ረዴት እርዳታ ለማድረግ በተጠንቀቅ ላይ መሆኑን አስታውቀዋል። በሰሜን ኢትዮጵያ በኩል የትግራይ የአየር ኃይል ክልል ለማንኛውም አየር አገልግሎት በረራ ዝግ መሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታወቀ። ባለስልጣኑ መመሪያውን ለሁሉም የአየር አስተባባሪ ኦፕሬተሮች መስጠቱን የገለጸ ሲሆን በተጨማሪም የመቀሌ ሽሬ፣ አክሱምና ሁመራ አውሮፕላን ማረፊያ ጣቢያዎች ለማንኛውም የአየር አገልግሎት ዝግ መደረጋቸውን አስታውቋል። ሙክታር ጀማል ተጨማሪ አለው። የኢትዮጵያ ሲቪል አቪዬሽን ባለስልጣን በማህበራዊ ገጽ ትስስሩ እንዳስታወቀው ከጥቅምት 25 2013 ጀምሮ በሰሜን ኢትዮጵያ ትግራይ ክልል ውስጥ ያለው የአየር ክልል ለማንኛውም በረራ የተዘጋ መሆኑን አስታውቋል። የታገዱት በረራዎች የዓለም አቀፍና የሀገር ውስጥ በረራዎችንም በአጠቃላይ እንደሚያካትት የሲቪል አቪዬሽን ባለስልጣኑ ጠቅሷል። ከዚህም በተጨማሪ የመቀሌ፣ ሽሬ፣ አክሱምና ሁመራ የአውሮፕላን ማረፊያዎች ለማንኛውም የበረራ አይነት ዝግ መሆናቸውን ባለስልጣኑ ጠቅሷል። ከጥቅምት 272013 ጠዋት ሁለት ሰዓት ጀምሮ ነው እንደሚዘጉ ያሳወቀው የአየር ማረፊያዎች መዘጋትና የአየር መንገዶቹን እገዳ በተመለከተ ቪኦኤስ ያነጋገራቸው የኢትዮጵያ ሲቪል አቪዬሽን ባለስልጣን ቃል አቀባይ አቶ አንሙት ለማ ተከታዩን ገልጸዋል። እኛ ዌብሳይታችን ላይ እንዳየው፣ ፌስቡክ ፔጃችን ላይ እንዳየው ከዛ ውጭ ብዙ ማብራሪያ እየሰጠን አይደለም። ሌላ ተጨማሪ ማብራሪያ ካስፈለገ እንደዚ አይነት መረጃዎች የሚሰጡ የተቋቋሙ ኃይሎችን ብጠይቋቸው የተሻሉ እዛ ላይ ካለው መረጃዎች ምንም የተለየ ነገር ልነግራለሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትግራይ ብሔራዊ ክልላዊ መንግስት የሰሜን እዝ መከላከያ ኃይል ላይ እርምጃ መወሰዱን መግለጻቸውን ተከትሎ በክልሉና ፌዴራል መንግስት መካከል ውጥረት ነግሷል። የትግራይ ብሔራዊ ክልላዊ መንግስት በበኩሉ ከትላንት በስቲያ የክልሉን አየር ለማንኛውም የበረራ አይነት ዝግ ማድረጉን መግለጹ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ላደረሰን ዘገባ እናመሰግናለን። ኢትዮጵያ ውስጥ ያለውን ወቅታዊ ያለመረጋጋት ሁኔታ ለአጠቃላይ የአፍሪካ ቀንድ ቀጠና አሳሳቢ መሆኑን የገለጸው የተባበሩት መንግስታት ድርጅት የተፈጠሩትን ግጭቶች ለማረጋጋት የሚረዳ ልዩ መልእክተኛ ወደ ሀገር ውስጥ መላኩን የድርጅቱ ቃል አቀባይ ስቴቫን ዱጃሪክ ተናገሩ። ዱጃሪክ ከጋዜጠኞች ጋር ባደረጉት ቃለ ምልልስ እንደተናገሩት ልዩ መልእክተኛው ፓርፌ ኦናንጋ አኛንጋ ትላንት ጠዋት አዲስ አበባ መግባታቸውንና ኢትዮጵያ ውስጥ ካሉ አቻዎቻቸውና የተለያዩ ዲፕሎማቶች ጋር መነጋገር መጀመራቸውን አስታውቀዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥም ከአፍሪካ ህብረትና ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን በምህጻረ ቃሉ ኢጋድ ጋር ኢትዮጵያ ውስጥ ያሉት መካረሮችና ግጭቶች ሊበርዱ የሚችሉባቸው ጉዳዮች ዙሪያ በስልክ እየተነጋገሩ መሆናቸውን ቃል ጨምረው ገልጸዋል። በአባይ ግድብ ዙሪያ ግብጽ፣ ኢትዮጵያና ሱዳን የሚያደርጉት ውይይት ዳግም መቋረጡን አስመልክቶም የመንግስታቱ ድርጅት የአፍሪካ ህብረትን ለማስማማት እያደረገ ያለውን ጥረት እንደሚደግፍ ገልጸው ሀገራቱ ወደ ውይይት መድረኩ ተመልሰው እንዲመጡ አሳስበዋል። ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ነው። በዩናይትድ ስቴትስ ምርጫ ጆ ባይደን በዶናልድ ትራምፕ ይመሩባቸው የነበሩ ግዛቶችን መሪነት ተረክበዋል። ቀስ በቀስ እየወጡ ያሉ የምርጫ ውጤቶች ባይደን በጆርጂያና ፔንሰልቬኒያ ግዛቶች እየመሩ መሆናቸውን ጠቁመዋል። እነኚህ ውጤቶች የዲሞክራት ፓርቲው እጩ ጆ ባይደን የዩናይትድ ስቴትስ ፕሬዝዳንታዊ ውድድር ለድል እንዲቃረቡ እያገዟቸው እንደሆነም እየተነገረ ነው። ባይደን በአሁኑ ሰዓት የአብላጫውን ህዝብ ድምጽ እንዲሁም ኤሌክቶሪያል ኮሌጅ የተሰኘውን የተመራጭ መራጮች ስብስብ ድምፅን 253 ለ214 በሆነ ድምፅ እየመሩ ይገኛሉ። ሀገሪቱን ለቀጣይ አራት ዓመታት ለማስተዳደር 270 አብላጫ ድምጽ ማግኘት ያስፈልጋል። የምርጫውን ውጤት በሚወስኑት አሪዞና፣ ኔቫዳ፣ ጆርጂያ እና ፔንሰልቬኒያ ግዛቶች የድምጽ ቆጠራው ቀጥሏል። በጆርጂያና በፔንሰልቬኒያ ግዛቶች ትራምፕ እስከ አርብ ማለዳ ድረስ ይመሩ የነበረ ቢሆንም የሁለቱ እጩዎች ልዩነት እየቀነሰ ከመጣ በኋላ ረፋድ ላይ ጆ ባይደን መምራት ጀምረዋል። በዩናይትድ ስቴትስ ኤሌክቶራል ኮሌጅ ስርዓት መሰረት በየግዛቱ አብላጫ የህዝብ ድምጽ ያገኘው እጩ ለግዛቱ እንደ ህዝብ ቁጥራቸው የተመደበውን ድምጽ ጠቅልሎ ይወስዳል። ይህ አሰራር የማይተገበርባቸው የተባሉት ግዛቶች ሜንና ኔብራስካ ናቸው። ይህ በእንዲህ እንዳለ ትላንት ሐሙስ፣ ፕሬዚዳንት ዶናልድ ትራምፕ ካለ አንዳች ማስረጃ ዴሞክራቶች በከፍተኛ የማጭበርበር ስራና እንቅፋቶች በመፈጸም በድጋሚ ፕሬዚዳንት ሆነው ከመመረጥ ሊገቷቸው እየሞከሩ እንደሆነ አስታውቀዋል። ምርጫውን ለማጭበርበር እየሞከሩ ነው፣ እኛ ደግሞ ይሄ እንዲሆን አንፈቅድም ብለዋል ትራምፕ። በአንጻሩ ጆ ባይደን ቆጠራው እስኪጠናቀቅ ህዝቡ እንዲታገስ ጥሪ አቅርበዋል። በዚህ አመት ከ150 ሚሊዮን በላይ መራጮች ድምጻቸውን ሰጥተዋል። የእስልምና ክርስትና፣ ቡድሃና አይሁድ እምነት ተከታዮችን ጨምሮ የተለያዩ ሃይማኖት ተከታዮች የአሜሪካ ምርጫ መጠናቀቅን ተከትሎ ለሚደረግ የጸሎት መዝሙርና የአንድነት መግለጫ ስነ ስርአት ኒውዮርክ ከተማ ላይ እየተሰባሰቡ ነው። አማኞቹ ኒውዮርክ ላይ መሰባሰብ የ ጀመሩት ማክሰኞ እለት በተካሄደው ምርጫ የተሰጠው ድምጽ በተለያየ ቁልፍ የአሜሪካ ክፍለ ግዛቶች ቆጠራ እየተካሄደ ባለበት ወቅት ነው። ዘገባው የማሪያማ ዲያሎ ነው። ስመኝሽ ቆየ ታቀርበዋለች። የተለያዩ እምነት ተከታዮች በኒውዮርክ የተሰባሰቡት ፕሬዚዳንት ዶናልድ ትራምፕም ሆኖ ተቀናቃኛቸው ጆ ባይደን ከመራጮች ስብስብ ማግኘት የሚጠበቅባቸውን ሁለት መቶ ሰባ ድምጽ አግኝተው ገና ባላሸነፉበት ወቅት ነው። ሚድል ኮሊጅየት የተሰኘውን ቤተ ክርስቲያን ወክለው ንግግር ያደረጉት ሬቭራንድ ጃክዊል ሉዊስ ለተሰብሳቢ አማኞች እንዲህ ነበር ያሉት። የምርጫ ውጤቱ ምንም ይሁን ምን የአንድነት መረብ መዘርጋት የየትኛውም ሃይማኖት ተከታይ ብንሆንም እዚህ መሰባሰብ እንደምንችል ና አንድ መሆናችንን ማሳየት ነው የምንፈልገው። ለወራት የቀጠለውን ወረርሽኝ ተከትሎ በዘር መድሎ ና ፕሬዝዳንታዊ ምርጫ ዙሪያ የተካሄዱ ተቃውሞዎች በክፍፍል የተሞሉ እንደነበር ያስታወሱት ሬቨራንድ ሉዊስ ፍቅርን ለሰው ልጆች መግለጽ ከምንጊዜም በላይ የሚፈለግበት ወቅት መሆኑን ተናግረዋል። ላብሹል የተሰኘ የአይሁድ እምነት ተከታይ መስራች የሆኑትና ሃይማኖታዊ ስብስቡን ለማዘጋጀት ከረዱት አንዷ ናኦሚ ሌስም የአንድነት ጥሪ አስተላልፈዋል። ጎረቤታችሁን እንደራሳችሁ አድርጋችሁ ውደዱ የሚለው ጥሪ በሁሉም ሃይማኖት ውስጥ አለ። ያ ነው ለእኔ ተስፋ የሚሰጠኝ፣ ምክንያቱም መጨረሻ ላይ አንዳችን ለአንዳችን እንጠነቀቃለን። በስብሰባው ላይ የተሳተፉት አማኞች ክብ ሰርተው በመቆምና ጠመኔዎችን ተጠቅመው ሰላም፣ ነጻነትና ፍቅር የሚሉትን ቃላት እግር መንገዶች ላይ በመጻፍ ሀሳባቸውን ገልጸዋል። ስመኝሽ የቆየ እናመሰግናለን። በመጨረሻም ማክሰኞ ዕለት ከሁለት ቤተ ክርስቲያን ከሚተዳደር እንግሊዝኛ ተናጋሪ ትምህርት ቤት ታፍነው የተወሰዱ ካሜሮናውያን መምህራን ትላንት ከሰዓት በኋላ እንደተለቀቁ ተለቀቁ የዜና አውታሮች ዘገቡ። ማንነታቸው ያልታወቀ ጥቃት አድራሾች በኩምቦ ከተማ የሚገኙ ትምህርት ቤቶችን ድንገት በመውረር ነበር መምህራኑን አፍነው ነው የወሰዷቸው አናዱሉ የተሰኘው የዜና አገልግሎት እንደዘገበው ምህራኑን ለማስፈታት የማስፈቻ ገንዘብ ለአፋኞቹ አልተከፈልም። ዳግም ነጻ የሆኑት ቤተ ክርስቲያንና የመምህራን ህብረት አፍነው በወሰዱት ኃይሎች ላይ ተጽዕኖ በማሳደራቸው መሆኑን ሳሙኤል ሮንኪ የተባሉት የካሜሮን ቤተ ክርስቲያን ኃላፊን ጠቅሶ ዘግቧል። አድማጮች ዜናው በዚያ በቃ። ጽዮንን ለዜናዎቹ አመሰግናለሁ። የምታዳምጡት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የአርብ ምሽት ፕሮግራማችንን ነው። ዝግጅቶቻችንን በፌስቡክ ገጻችን አት ቪኦኤ አምሃሪክ እንዲሁም በአህዱ ሬዲዮ 94.3 ላይ በቀጥታ ለማግኘት ትችላላችሁ። አሁን በቀጥታ ወደ ምሽቱ ወቅታዊ ዘገባዎች እናመራለን። በቅድሚያ አብይ ርዕስ በህወሀት ላይ የተወሰደው የመጀመሪያ ዙር እርምጃ በስኬት ተጠናቋል ሲሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ አድርሰነዋል፣ የማድረግ አቅሙንም አዳክመናል ነው ያሉት። ዘመቻውም የህወሀት ቡድን ሙሉ በሙሉ ለህግ እስከሚቀርብ እንደሚቀጥል ነው ማምሻውን ለኢትዮጵያ ህዝብ ባሰሙት ንግግር ያመለከቱት ጠቅላይ ሚኒስትሩ ቀደም ሲል ባሰፈሩ ጽሁፍ የመከላከያ ሰራዊት በሰሜን ኢትዮጵያ እየወሰደ ያለው እርምጃ ግልጽ፣ ውስንና ሊደረስባቸው የሚችሉ አላማዎች ያሉት ነው ሲሉ ጠቅላይ ሚኒስትር አብይ አስታውቀዋል። ኩሩ ኢትዮጵያዊ የሆነው የትግራይ ህዝብና ሌሎችም ከህግ ተጠያቂነት ባመለጡ ወንጀለኞች እገታ ስር ሊቆዩ አይችሉም ያሉት ጠቅላይ ሚኒስትሩ ኢትዮጵያ ለወንጀለኞች ቦታ የላትም ሲሉም አክለዋል። ትናንት በትግራይ ቴሌቪዥን የቀረቡት የህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል በበኩላቸው የተቃጣብንን ጦርነት በድል እንወጣለን ብለዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ማምሻውን ለኢትዮጵያ ህዝብ ያደረጉት ንግግር የእስካሁኑን የውጊያ አፈጻጸም ያብራሩበት ነው። ይህንን ያብራሩት ደግሞ ከወታደራዊ እርምጃው ሶስት ዓላማዎች አንጻር ነው። ይህ ጥቃት ድንገተኛ ቢሆንም የመጀመሪያው የመከላከል እቅዳችን በዚህ ሰዓት ሙሉ በሙሉ የተጠናቀቀ ሲሆን የእቅዳችንም ዋነኛ ዓላማዎች አንደኛ ጥቃቱን መግታት፣ ጠላት በሁሉም ግንባር በፈለገው አቅጣጫ ጥቃት እየሰነዘረ በህዝባችን፣ በሰራዊታችን፣ በፖሊስ ሰራዊታችን እና እንዲሁም በአንዳንድ ወሳኝ መሰረተ ልማቶች ላይ የሚያደርሰውን ጥቃት መግታት ነበር። ከዚህ አንጻር ጠላት ጥቃት የሚሰንዝርባቸው አካባቢዎች የመከላከያ ኃይል በስፋት ያልነበረ ቢሆንም ከያለበት ኃይላችንን በማንቀሳቀስ ሙሉ የሎጂስቲክስ እና የሰው ኃይል አቅርቦት የጨረሰን ሲሆን የጠላትንም ጉዞ ሙሉ በሙሉ ማስቆም፣ መግታት እና ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ አድርሰነዋል። ሁለተኛው ዓላማ የመከላከያ ኃይላችን እና የፖሊስ ሰራዊት የደረሰበትን ጥቃት ተከትሎ ይህንን ኃይል የመታደግ ወሳኝ ሀገራዊ ሀብቶችና ትጥቆች የመታደግ ስራ ነበር። ከዚህ አንጻር በባድመ ግንባር በሶሮና በዛላምበሳ በዋና ዋና ቦታ ተሰልፈው ያሉ የሰራዊት አባላትና ትጥቆቻቸው ሙሉ በሙሉ ከጠላት ፍላጎት ውጭ እንዲሆኑ ማድረግ ተችሏል። በተለይ ጠላት ፊቱን አዙሮ ከውጭ የሚመጣ ኃይል በመከላከል ላይ የነበረ ሲሆን፣ አሁን ሙሉ ለሙሉ ኃይሉን አጠናክሮ አሰላለፉን ቀይሮ ፊቱን አዙሮ ማንኛውም ጥቃት ለመሰንዘር ወይም ለመከላከል በሚያስችል ቁመና ላይ የሚገኝ ሲሆን ተጨማሪ ጥቃት ይደርስበታል የሚል ስጋት እንዳይኖር ማድረግ ተችሏል። ሦስተኛው ዓላማ የጠላት የማድረግ አቅምን ማዳከም ነው። የጠላት ኃይል የኢትዮጵያ ሕዝብ ከሌለው ሀብት ላይ ቀንሶ ሀገሩን ለመከላከል የገዛቸውን ዋና ዋና ትጥቆች ሚሳይሎች፣ ሮኬቶች በመጠቀም ጥፋት ማካሄድ እንዳይችል አቅሙን ማዳከም ነበር። እነዚህ ሶስት ዓላማዎች ሙሉ በሙሉ የተሳኩ ሲሆን ከዚህም በተጨማሪ አንዳንድ ወሳኝ የሚባሉ አካባቢዎች በተለይ በዳንሻ ግንባር ያለውን ጠላት ሙሉ በሙሉ በመደምሰስ አካባቢውን የተቆጣጠርን ሲሆን እንደ አስፈላጊነቱ ወደ ሁሉም አቅጣጫ የሚቀጥለውን እርምጃ እየወሰን ለህዝባችን የምናሳውቅ ይሆናል። እስካሁን ባለው ሁኔታ የመጀመሪያው እቅድ መቶ በመቶ በሚባል ደረጃ የተሳካ መሆኑን ለመግለጽ ወዳል። እርምጃው የህወሓትን መሪዎች ለህግ እስከ ማቅረብ የሚሄድ መሆኑንም ጠቅላይ ሚኒስትሩ አስታውቀዋል። ይህ ስግብግብ ጁንታ ሙሉ በሙሉ ለህግ እስከሚቀርብ የጀመርነው ራስንና ሀገርን የመከላከል ዘመቻ ተጠናክሮ የሚቀጥል መሆኑን ልገልጽ እወዳለሁ። ከዚህ ቀጥሎ በሚደረጉ በቀጣይ ወቅዳች ላይ በሚሰሩ ስራዎች አስፈላጊ የሚባሉ መረጃዎች በየወቅቱ የምንገልጽላችሁ ሲሆን በአጭር ጊዜ ውስጥ ይህን ስግብግብ ጁንታ በማስወገድ ለትግራይ ህዝብ ለሀገር መከላከያ ሰራዊት እንዲሁም ለፖሊስ ሰራዊታችን እፎይታና ሰላም በመስጠት በፍጥነት የእርሻ ስራችንን ወደ መሰብሰብ ለመመለስ የሚያስችል እቅድ ያዘጋጀን ሲሆን ሙሉ ኦፕሬሽኑን ስናጠናቀቅ ለህዝባችን ዝርዝር የስራ ፈጸሙን የምንገልጽ መሆኑን እገልጻለሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከዚህ ንግግር በፊት በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍም የወታደራዊ እርምጃውን ዓላማ አብራርተዋል። የመከላከያ ሰራዊት በሰሜን ኢትዮጵያ እየወሰደ ያለው እርምጃ ግልጽ፣ ውስንና ሊደረስባቸው የሚችል ዓላማዎች ያሉት ነው በማለት ነው የገለጹት። እነዚህ ዓላማዎች ደግሞ የህግ የበላይነትንና ህገ መንግስታዊ ስርዓትን ማስፈን እንደዚሁም ለኢትዮጵያውያን ሰላማዊ ህይወት የመምራት መብት ጥበቃ ማድረግ መሆናቸውን አስረድተዋል። የፌዴራል መንግስቱ ለበርካታ ወራትና በትዕግስት ከህወሓት አመራር ጋር ያለውን ልዩነት በሰላማዊ መንገድ ለመፍታት መሞከሩንም አመልክተዋል። ጠቅላይ ሚኒስትሩ ድርድር፣ እርቅና ውይይት ሞክረናል ብለዋል። እሳቸው እንዳሉት ሁሉም ጥረቶች ያልተሳኩት ግን በህወሓት ምክንያት ነው። ሰሞኑን ለኢትዮጵያ ህዝብ ባደረጉት ንግግርም ይሄንኑ ነበር ያመለከቱት። ጦርነት ሰው በላ ነው። ጦርነት አገር ያደኸያል። ጦርነት ቤተሰብ ይበትናል። በዚህም ምክንያት በምድራችን ዳግም ጦርነት እንዳይፈጠር መንግስታችን እጅግ ማመን ከሚከብድ በላይ በከፍተኛ ትዕግስት አንዲት ጥይት እንዳትተኮስ ያደረግነው ጥረት በሙሉ ከንቱ እንዲቀር አድርገዋል። በሀገራችን በሺህ የሚቆጠሩ ጦርነቶች አካሂደናል። የጦርነት ታሪክ እየሰማን አድገናል። በጦርነት ውስጥ ጎልምሰናል። በዚህም ምክንያት ጦርነት የደህንነት ሁሉ ምንጭ እንደሆነ ስለምንረዳ ጦርነትን ለማስቀረት ያደረግነው እልህ አስጨራሽ ትግል በዚህ ተስፋ በቆረጠ ኃይል ሳይሳካ ቀርቷል። ጦርነት በቅኖች ፍላጎት ብቻ ሊቆም እንደማይችል ዛሬ በተግባር ማረጋገጥ ተችሏል። ጦርነት በክፎች ጠብ አጫሪነት በማንኛውም ሁኔታ ሊቀሰቀስ እንደሚችል ይህ ከሃዲ ቡድን አሳይቶናል። ህወሓት ጦርነቱን የጀመረበት ዓላማም ከሚታየው የሰፋ ነው ባይ ናቸው የኢትዮጵያው ጠቅላይ ሚኒስትር። የዚህ ጦርነት ዓላማ ኢትዮጵያን ማሸነፍ ኢትዮጵያን ማንበርከክ እንደማይቻል ካለመገንዘብ ሳይሆን የኢትዮጵያን ሰራዊት በማዳከም ለውጭ ጠላቶች ሀገሪቱን አሳልፎ የመስጠት ከፍተኛ ፍላጎትና ዓላማ የያዘ ነው። ይህን እንድል ያስደፈረኝ የሀገር መከላከያ ሰራዊት ለሀያ ዓመታት ሲጠብቀው የኖረውን ህዝብ ከአንበጣ መንጋ የታደገውን ህዝብ አብሮት ያረሰና እርሻውን የሰበሰበ ህዝብ መሀከል ላይ ሆኖ በዚህ ሁኔታ እጅግ አሳፋሪ በታሪክ ውስጥም ትልቅ ጠባሳ የሚሆን ጥቃት ተሰንዝሮበታል። የመከላከያ ሰራዊት በዘር እንዲከፋፈል፣ እርስ በርሱ እንዲባላ፣ ከእርስ በርስ ውጊያ ያለፈውም በመልሻ በልዩ ኃይል እንዲመታ ለእንቅስቃሴ የሚያደርገው ጥረት ለመግታት ከፍተኛ ሙከራ ተደርጓል። ጠቅላይ ሚኒስትሩ ዛሬ ባሰፈሩት ጽሑፍም ኢትዮጵያ ለወንጀለኞች ቦታ የላትም በማለት አክለዋል። የትግራይ ህዝብና ሌሎችም ከህግ ተጠያቂነት ባመለጡ ወንጀለኞች እገታ ስር ሊቆዩ አይችሉም ብለዋል። ክልሉን ከእነዚህ ወንጀለኞች አላቀን አገራችንን ለሁሉም ብልጽግና ወደሚያመጣ ጎዳና እንመልሳታለን በማለትም አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የምሽቱን አብይረስ ነበር ያደመጥ ነው። በመቀሌ ከተማ ተቋርጦ የነበረው የኤሌክትሪክ አገልግሎት ከትናንት ማታ ጀምሮ እየተሰጠ ነው ተብሏል። አንድ የትግራይ ክልል ከፍተኛ አመራር ለቪኦኤ እንደተናገሩት የክልሉ መንግስት በክልሉ ከሚገኙ የኤሌክትሪክ ማመንጫዎች አማካይነት ህዝቡን ተጠቃሚ እያደረገ ነው ብለዋል። ሙልጌታ ጽብሃ ዝርዝሩን ይዟል። በፌዴራሉ መንግስትና በትግራይ ክልል መንግስት የነበረው የፖለቲካ ፍጥጫ ትጋር ነው ወደ ጦርነት ተገብቷል። ከማክሰኞ ሌሊት ጀምሮ ደግሞ በሁሉም የትግራይ አካባቢዎች የመብራትና ስልክ እንዲሁም የኢንተርኔት አገልግሎት ተቋርጧል። የኤሌክትሪክ አገልግሎት ከትናንት ማታ ጀምሮ በመቀለ ከተማ እየተሰጠ ይገኛል። አንድ የክልሉ ከፍተኛ አመራር ይህ አገልግሎት የክልሉ መንግስት በክልሉ ከሚገኙ የኃይል ማመንጫ በመጠቀም ለሕዝቡ አገልግሎት እየሰጠ መሆኑን ነው የገለጹት። ከዚህ ጋር ተያይዞ ትግራይ ክልል አሸጎዳና ተከዘ የሚባሉ የኃይል ማመንጫዎች እንዳሉ ነው የሚታወቀው። ሌላው በትክክልል ከከተማ ወደ ከተማ መጓጓዝ ተከልክሎ የነበረ ሲሆን በዛሬው ዕለት ግን በተለየ መንገድ ከመቀለ ከተማ ወደ ሌላ የክልሉ ከተሞች ማውጣት መጓዝ ተፈቅዷል። የትግራይ ፖሊስ ትራፊክ አመራሮች እንደገለጹልን ከሌላ አካባቢ በመምጣት ስራ ላይ የነበሩ በተለየ ምክንያት መጥተው የነበሩ ወደ መኖሪያ አካባቢያቸውን እንዲመለሱ ለማመቻቸት ተብሎ በልዩ ፍቃድ እንዲሄዱ እንደተደረገ ነው ገለጹልን አንዳንድ የክልሉ የፖሊስ አመራሮች። በሌላ በኩል በመቀለ ከተማ ከተገነዘብኳቸው አንዱ የትምህርት ቤቶች ስራ ላይ መሆናቸው ነው። የትምህርት ቤት ደንብ ልብስ ለብሰው ተማሪዎች ሲንቀሳቀሱ አይቻለሁ። በመቀለ ከተማ እንዲሁም ፋብሪካዎች፣ የገበያ፣ የኮንስትራክሽን ስራዎች፣ ሌላ ህዝብ የሚገለገልባቸው ስራዎችም ሲገለገሉ አይቻለሁ። ስራዎችም ሲሰሩ ተክችለው ትናንት እንደገለጽ ነው። ደግሞ የባንክ አገልግሎት እስካሁን እየተሰጠ አይደለም። ትናንትናው ዕለት በመቀለ ከተማ አካባቢ የአውሮፕላን ድብደባ መካሄዱ የክልሉ መንግስት መግለጫ አውጥቶ ነበር። የደረሰ ጉዳት ካለና እንዲሁም ትክክለኛ ጉዳት የደረሰበት አካባቢ ቦታ ለማወቅ ከክልሉ አመራሮች መረጃ ለማግኘት እስካሁን አልተቻለም። በክልሉ መንግስት ስለ ጉዳዩ እስካሁን አልተገለጸም። እኔም በትናንትናው ዕለት የጦር አውሮፕላን ከቀኑ ዘጠኝ ሰዓት አካባቢ በመቀለ ከተማ ሲንቀሳቀስ በድምፅ ሰምቻለሁ። ሆኖም ግን ያደረሰው ጉዳት የኑር አይኑር እስካሁን ለማወቅ አልተቻለም በሌላ ጉዳይ በመቀለ ከተማ የታዘብኩት ደግሞ የመከላከያ ታርጋና ቀለም ያላቸው ተሽከርካሪዎች የክልሉ ልዩ ኃይል በመቀለ ከተማ ሲጠቀምባቸውና እየተዘዋወሩ አይቻለው ትግራይ ክልል የሚገኙ የፖለቲካ ፓርቲዎች ከትግራይ ክልል መንግስትና ህዝብ ጋር መሆን እንመክታለን በማለት መግለጫ አውጥቷል። ሳልሳ ወያነ ትግራይ፣ የትግራይ ነጻነት ፓርቲና ባይቶና ፓርቲ ሶስቱም መግለጫ በማውጣት ከትግራይ ህዝብ ጎን በመሆን እንመክታለን በማለት መግለጫ አውጥቷል። ሳልሳ ወያነ ትግራይ ባውጣ መግለጫ በትግራይ ህዝብ ላይ የታወጀ ጦርነት እንቃወማለን በማለት ነው የገለጸው። ይህ ጦርነትም ከትግራይ ህዝብና መንግስት ጋር በመሆን እንመክተዋለን ብለዋል። የፓርቲው የአደረጃጀት ስልጠና ኃላፊ አቶ አብለሎም ገብረ ሚካኤል ለመገናኛ ብዙሀን በሰጡት መግለጫ ጦርነት በማወጅና የአውሮፕላን ድብደባ በማቀል የትግራይ ህዝብን ማንበርከክ አይቻልም በማለት ነው የገለጹት። የትግራይ ህዝብ ህገ መንግስቱ በማክበር የራሱን እድል በራሱ ወሰነ እንጂ ሌላ ችግር አልፈጠረም ብለዋል። በዚህ መሰረቱ የኢትዮጵያ ህዝቦች ተግባሩ ሊኮንኑት ይገባል ብለዋል። ዓለም አቀፍ ማህበረሰብም ሊኮንኑት ይገባል በማለት ነው የገለጹት። ለአሁኑ ያለኝ መረጃ ይህ ነው። ለአሜሪካ ድምፅ ሙልጌታ አጽቡሀ መቀለም ህወሀት የማንነት ጥያቄ ባነሳው ህዝባችን ላይ የበቀል እርምጃ ሊወስድ ስለሚችል ስጋት አለን ሲል የራያ ራዩማ ዲሞክራሲያዊ ፓርቲ ራዴፓ ተናገረ። የፌዴራል መንግስት አስፈላጊውን ሁሉ እንዲያደርግ የጠየቀው ራዴፓ የመንግስትን ወታደራዊ እርምጃ እንደሚደግፍ አረጋግጧል። የፌዴራሉ ፖሊስ ኮሚሽን በተለያዩ የኢትዮጵያ አካባቢዎች ጥቃት ለመሰንዘር ህወሀት አጥፊዎች ማሰማራቱን ገልጾ የተወሰኑትን በቁጥጥር ስር አውለናል ሲል አስታውቋል። መስፍን አድራጌ ከደሴ ዝርዝሩን ይዘዋል። በትግራይ የሚገኘው የራያ ህዝብ የማንነት ጥያቄ አልተመለሰም፣ የሚል አቋም ያለው የራያ ራዩማ ዴሞክራሲያዊ ፓርቲ ምክትል ሰብሳቢ አማረ ጉበላ አሜሪካ ድምጽ ሬዲዮ እንዳስታወቁት የፌዴራሉ መንግስት በህወሀት ቡድን ላይ እየወሰደ ያለውን ወታደራዊ እርምጃ ይደግፋል። እኛ እንግዲህ በተደጋጋሚ እንደተናገርነው ህወሀት ወይም ደግሞ ተነግ ማለት አሸባሪነት መፈረጅ ያለበት ቡድን ነው። የኢትዮጵያ ፌዴሬሽን ምክር ቤት እና የፌዴራሉ መንግስት የከለከለው ምርጫ በማን አለበኝነት አድርጎ እንግዲህ ህጋዊ ባልሆነ መንገድ ክልሉ ተቆጣጥሮ ያለ ቡድን ነው እና ይሄ አሁን የተፈጠረው ግጭት እንግዲህ መንግስትም እንደሚለው ጦርነት ሳይሆን ህግ የማስገበር ይላሉ። ትክክል ነው ብለን ነው የምንወስደው። እንደግፋለን። ህዝባችንም ከመንግስት ጎን እንዲሰለፍ በተለያዩ መንገድ ያደረግን ያለንበት ሁኔታ ነው ያለው። ምክትል ሰብሳቢው ህወሀት የማንነት ጥያቄ ባነሳው ህዝባቸውም ላይ ያልተገባ ጫናና የበቀል እርምጃ ሊወስድ ይችላል የሚል ስጋት አላቸው። በአሁኑ ሰዓት ራሱ ራያ የተለያዩ ግንባሮች ፈጥሮ የልዩ ኃይልና ምልሻ ሀይሎች አከማችቷል። በእያንዳንዱ ግንባር ፊት ለፊት ያሰልፈው የራያ ምልሻ ነው። የተለያዩ ልዩ ሀይል ከሀይል ከኋላ ነው ያለው። እንግዲህ ይሄ መገመት ይቻላል። የራያ ምልሻ ያው ፈንጅ አምካኝ እንደማድረግ ነው እና ያው የመጀመሪያ ተጠቂ ለማድረግ ነው። ከዛም በኋላ ከተሸነፍም ይሄ ከተማ ውድመ ነው የምንወጣው። ያው ሲናገሩ ተሰምተዋል የዚናግ ኃላፊዎች በራይ አካባቢ ያሉ ማለት ነው። እና የፌዴራል መንግስት የትንኝ ጥበቃ እንዲያደርግ ከተደመሰሰን በኋላ አካባቢውን በፌዴራል መንግስት ቁጥጥር ሆኖ ህዝቡ በጠየቀው መሰረት በነፃነት ተወያይቶ ጥያቄው እንዲመለስለት ነው፣ እኛ ለመንግስት በተደጋጋሚ እየተናገርን ያለ። ይህ በእንዲህ እንዳለ ትግራይን ከአማራ ክልል በሚያጎራብተው የሰሜን ወሎ ዞን ራያ ቆቦ ወረዳ አስፈላጊ የደህንነት ጥበቃ እየተደረገ መሆኑን የወረዳው አስተዳዳሪ መንገሻ አሸብር አረጋግጠዋል። ይጠበቃሉ። በተለይ ሚኒሻ የሃይማኖት ተቋማት ይጠበቃሉ። ሰማት ይጠበቃሉ። ሀይሮ ልውት ይከፋፈላል። ማህበረሰቡ በራሱ በአካባቢው የሚኖሩ የህብረተሰብ ክፍሎች ለአሜሪካ ድምፅ ሬዲዮ እንዳረጋገጡት በድንበራ አካባቢ የተፈጠረ ግጭት ባይኖርም ህዝቡ አስፈላጊውን ጥንቃቄ እያደረገ መሆኑን ያት የንግድ ቤቶቹ እንደ ድሮ ነው ማለት ናቸው። ምክንያቱም ጥንቃቄ ማድረግ አለብህ ራያ ቁጎ ላይ ምናልባት ከትህነግ ነግ ባህሪ ምንባር የተወሰነ እንደ ልብ ሁሉንም ነገር ማድረግ ትንሽ ይከብዳል። እነሱ ምን ያክል ተግባራቸው እኩይ እንደሆኑ ሁላችንም የምናቀውን ሰርጎ ገብን ምንም ሊኖር ስለሚችል ግፍ የተሰራበት የአማራ ህግ ትህነግን በደንብ ስለሚያውቀው መጠንቀቅ ስላለብን እየተነቀቁ እርምጃዎችን እየወሰድን ነው ያሉት። የባጃጅና የሌሎች ተሽከርካሪዎች እንቅስቃሴን በወትሮ ፍሰትና መጠን እንዳልሆነም ተናግረዋል። የአካባቢው ነዋሪዎች መቀሌ በሚገኙ የሀገር መከላከያ ሰራዊት ላይ ህወሀት ወሰደ የተባለውን ወታደራዊ ጥቃትም አውግዘዋል። የሀገር መከላከያ ሰራዊት በመነካቡ እንደዚህ ታሪካዊ ጠባሳ በመጣው ሰራዊት ላይ ሁሉም ታዋቂ በጣም ያዘንበት ሁኔታ ያለው እና ቡድን የሀገር መከላከያ ሰራዊት ብቻ ሳይሆን እናቶችም አባቶችም ጭምር ቢወጉት ራሱ ደስተኛ ናቸው እና ያለው ስሜት በዛ ነ በተመሳሳይ የፌዴራል ፖሊስ ኮሚሽን ኮሚሽነር እንዳሻው ጣሰው ዛሬ ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ ሕወሓት በመከላከያ ሰራዊት ላይ ፈጸመ የተባለውን ጥቃት አውግዘዋል። ያለው ህገ መንግስታዊ ተልእኮ በሀገሪቱ በሁሉም ቦታ ተሰማርቶ የህብረተሰቡን ሰላምና ጸጥታ የሚጠብቅ ኃይል ነው። በትግራይም በተመሳሳይ በሀያ ሁለት ትልልቅ ተቋማት ውስጥ ስምሪት አድርጎ የፌዴራል ፖሊስ ከተቋቋመበት ጊዜ ጀምሮ አገልግሎት ሲሰጥ የነበረ ተቋም ነው። ኤርፖርቶችን እንጠብቃለን። ዴፖዎች፣ ኤሌክትሪክ ፓወር ስቴሽኖች፣ ቴሌ፣ ቤተ መንግስት፣ ትላልቅ ግድቦች፣ ኬላዎች፣ የህዝብና የመንግስት ተቋማትን በመጠበቅ እስከዛሬ ምንም ችግር ሳይደርስባቸው ተገቢውን አገልግሎት ለህብረተሰቡ እንዲሰጡ በማድረግ ቆይቷል። ይሄ ኃይል ተሰማርቶ ስራውን በሚሰራበት ወቅት በትግራይ ውስጥ በሚሰሩ ማንኛውም የልማት ስራ ከህብረተሰቡ ጎንድ በመቆም ከፍተኛ አስተዋጽኦ ሲያደርግ ነበር። በገንዘቡ፣ በእውቀቱ፣ በጉልበቱ ሁልጊዜ እዛ አካባቢ በተፈጠሩ ችግሮች ላይ ተሳታፊ ነው። በሚኖሩ በህብረተሰብ ውስጥ ማህበራዊ ኑሮች ተሳታፊ ነው። እገዛ የሚያደረግ አካል ነው። ይሄ ኃይል ህዝቡን ሲያግዝ በነበረበት ወቅት ከፍተኛ ኃይል በመመደብ ጥቃት ሰንዝረዋል። ከነዚህም ተቋማት ከፍተኛ የንብረት ዝርፊያ ማከናውነዋል። ኮሚሽነሩ በተለያዩ የኢትዮጵያ አካባቢዎች ጥቃት ለመሰንዘር ህወሓት አጥፊዎችን ማሰማራቱን ተናግረው ከነዚህ መሀል የተወሰኑትን በቁጥጥር ስር መዋሉን ጠቅሷል። በጎንደር፣ በአፋር፣ በቤንሻንጉል በጋምቤላ በመሀል አገር የተለያዩ ሙከራዎች ነበሩ። እያንዳንዱ ሙከራዎችን በቁጥጥር ስራ ውሏል። ይሄም ለወደፊቱ ተጠናክሮ ይቀጥላል። እኩይ ተግባር ለመፈጸም የተሰማራ ኃይል ተከታትሎ መጠቆምና ማጋለጥ ያስፈልጋል። እንደ አዲስ አበባ ባሉ ትልልቅ ከተሞች ላይ ስምሪት አድርገዋል። ይሄ ስምሪት በእኛና በሌሎች የመረጃ ኃይሎች ክትትል እየተደረገበት ነው። ግማሹም ተይዘዋል። የተያያዘውን ለብረተሰቡ መረጃ እየሰጠን ነው። ሌሎች ጉዳዮች ደግሞ ሲያልቁ በተከታታይ ለብረተሰቡ መረጃ እንሰጣለን። ከሁሉ በላይ ህዝቡ በጋራ ከተደራጀ ህዝቡ በጋራ አካባቢውን የሚጠብቅ ከሆነ በአካባቢው ላይ የሚፈጸም ማንኛውም ነገር ከህዝብ ዓይን ሊሰወር አይችልምና በሰጠናቸው አድራሻዎች መሰረት ህዝቡ በዚህ ሁለት ቀን ከአንድ ሺ አምስት መቶ የሚበልጡ ጥሪዎችን ሰጥቶናለኛ ከጠቆመን ጥቆማዎች መካከል አብዛኛው ጥቆማዎች በአግባቡ የሚሰሩ ናቸው። ህብረተሰቡ አካባቢውን በመጠበቅ ከመከላከያ ሰራዊት ጎን እንዲቆም ጥሪ ተላልፏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። በሌላ በኩል የትግርኛ ክፍል ባልደረባችን ገብረ ገብረ መድህን ያነጋገራቸው ነዋሪዎች ሰዎች የትግራይ ተወላጆች በመሆናቸው ብቻ እየተለዩ በመንግስት የጸጥታ ኃይሎች እየታሰሩ ናቸው ማለታቸውን ጠቅሶ የሚከተለውን ዘገባ አድርሶናል። ሶማዙ መከላከያ እዚህ አካባቢ ያሉ የትግራይ ተወላጆችን የመከላከያ ሰራዊትና የፌዴራል ፖሊስ አባላት ትጥቃቸውን አስፈትተዋቸዋል። አሉ የተባሉ የትግራይ ተወላጅ ነጋዴዎችም እየታሰሩ ነው። በከተማዋ አሉ የሚባሉ በንግድ ሥራ የሚተዳደሩ በጣም ብዙ ሰዎች በቁጥጥር ስር ውለዋል። የሆቴል ባለቤቶች፣ ወርቅ ቤቶችና የሞባይል ቴሌፎን መሸጫ ያላቸውም ታስረዋል። የሞባይል መሸጫ ቤት የሚሰሩ እድሜያቸው 18 ና 19 የሚሆኑ ጭምርም ታስረዋል እዚህ አካባቢ ያሉ የትግራይ ተወላጆችን የመከላከያ ሰራዊትና የፌዴራል ፖሊስ አባላት ትጥቃቸውን አስፈትተዋቸዋል አሉ የተባሉ የትግራይ ተወላጅ ነጋዴዎችም እየታሰሩ ነው በጣም በቃ በከተማዋ አሉ የሚባሉ በንግድ ሥራ የሚተዳደሩ በጣም ብዙ ሰዎች በቁጥጥር ስር ውለዋል። የሆቴል ባለቤቶች፣ ወርቅ ቤቶችና የሞባይል ቴሌፎን መሸጫ ያላቸውም ታስረዋል። የሞባይል መሸጫ ቤት የሚሰሩ ዕድሜያቸው 18ና 19 የሚሆኑ ጭምርም ታስረዋል። ጥቅምት 25 2013 ዓ.ም አገር ሰላም ብዬ ልጓዝ ስሄድ ወዴት ነህ ብለውኝ፣ ወደ ውጭ አገር ነው የሚሄደው ስላቸው ለእናንተ አይፈቀድም አሉኝ። ኢትዮጵያዊ ነኝ ለምን ስላቸው ለብቼ ዞር አድርገው የትግራይ ተወላጆች ላልተወሰነ ጊዜ ተከልክለዋል አሉኝ። ከዚያ በጣም አዝኜ ተመለስኩኝ። በቀጣዮቹ ሁለት የመጽሔት ክፍለ ጊዜ ዘገባዎች የዩናይትድ ስቴትስን ፕሬዝደንታዊ ምርጫ ድምጽ ቆጠራ ይዞታ እንመለከታለን። ዩናይትድ ስቴትስ ውስጥ እየተካሄደ ያለውን የድምፅ ቆጠራ ሂደት ተአማኒነቱን የሚፈታተኑ ክሶችን የፕሬዝደንት ዶናልድ ትራምፕ ዘመቻ እየከፈተ ይገኛል። በሌላ በኩል ግን ተፎካካሪያቸው ዲሞክራቱ ጆ ባይደን ለማሸነፍ እየተቃረቡ መሆናቸውን በመጨረሻ እየወጡ ያሉ የምርጫ ውጤቶች እየጠቆሙ ይገኛሉ። ፓትሲ ዊዳኩስዋራ ያጠናቀረችው ዘገባ ዝርዝሩን ይዟል። ሶሎሞን አባተ ያቀርበዋል። ፊላዴልፊያና አካባቢዋ እንዲሁም የትንቅንቅ ስቴት በሆነችው በግዛቲቱ ፔንሲልቬንያ ውስጥ በዲሞክራቶቹም በሪፐብሊካኑም የሚካሄዱ ሰልፎች በድምፅ ቆጠራው ሂደት ላይ ያሏቸውን የተለያዩ አቋሞች እያሰሙ ነው። ኤድዋርድ ያንግ ፕሬዝደንት ትራምፕን ይደግፋሉ። ፊላደልፊያ ያሉ የምርጫ ጣቢያዎች ውስጥ የባይደንን ኮፍያና ከናቴራ ለብሰው ድምፅ ሲቆጥሩ የነበሩ ሰዎችን በቴሌቪዥን አይቻለሁ። ሊሳ ሀበር ደግሞ የባይደን ደጋፊ ናቸው። ቆጠራውን በፈለገህ ጊዜ የምታቆም ከሆነ የመምረጥ መብትህን መንፈግ ነው የሚሆነው። ዴሞክራቲኩ እጩ ጆ ባይደን ከተቀማጩ ፕሬዝደንት ዶናልድ ትራምፕ ይልቅ ለድሉ እጅግ የተቃረቡ ይመስላል፣ በመተማመን ይናገራሉ ለመረጋጋት ይጣራሉ። ዴሞክራሲ አንዳንዴ ይተረማመሳል፣ አንዳንዴ ትግስትን ይጠይቃል። ያ ትዕግስት ታዲያ አሁን ዓለም የሚጎመዠውን የአስተዳደር ስርዓት ላለፉት 240 ዓመታት አጎናጽፎናል። በሌላ በኩል ደግሞ ሪፐብሊካኑ ተፎካካሪ ዶናልድ ትራምፕ በማጭበርበር ድምፅ ሰጪዎችን በማሸማቀቅና ምርጫውን በመስረቅ ይከሳሉ ሕጋዊዎቹ ድምፆች ከተቆጠሩ እኔ በቀላሉ አሸንፋለሁ። ሕገወጦቹ ድምፆች ከተቆጠሩ ደግሞ ምርጫውን ሊሰርቁን ይችላሉ። የድምፅ ቆጠራው ቀጥሏል። ማጭበርበር ስለመኖሩ እስካሁን በቂ ማስረጃ አልተገኘም እየተባለ ነው። ይሁን እንጂ የትራምፕ ዘመቻ ውጤቱን በሕግ ለመሞገት ሁኔታዎችን እያመቻቸ ነው። ቁልፍ ናቸው የሚባሉትን ጆርጂያን፣ ሚሽጋንና ፔንሲልቬንያን ጨምሮ በአስሮች የሚቆጠሩ የክስ ዶሴዎችን እየከፈቱ ናቸው። እንደሚመስለኝ ልዩነቱ ጠባብ በሆነባቸው ግዛቶች ሁሉ ያንን ሊያደርጉ ይችላሉ። ተስፋቸው ደግሞ ስድስት ለሶስት በሆነ ልዩነት ወግ አጥባቂ ዳኞች ወዳሉበት የዩናይትድ ስቴትስ ጠቅላይ ፍርድ ቤት መድረስ ነው። የዩናይትድ ስቴትስ የምርጫ ሕግ ሲፈተሽ በሚል ርዕስ መጽሐፍ ያወጡት ስቲቭ ማሮይ ናቸው። ኔቫዳ ውስጥ በሺዎች የሚቆጠሩ የግዛቲቱ ነዋሪ ያልሆኑ ሰዎች ድምፅ ሰጥተዋል ሲል የትራምፕ ዘመቻ ከሷል። የዘመቻው አባል ሪቻርድ ግሬነል ሕገወጥ ድምፆችን መቁጠራቸውን ቀጥለዋል። ያ ደግሞ ተቀባይነት የለው። የትራምፕ ዘመቻ ከከፈታቸው ክሶች ፔንሲልቬንያዋ ፊላዴልፊያ ውስጥ ተወካዮቻቸው ቆጠራውን ይበልጥ በቀረበ ሁኔታ መታዘብ እንዲችሉ እንዲደረግ ያቀረበው አቤቱታ በዳኛ ተቀባይነት አግኝቶ ተወስኖላቸዋል። ሚሽጋን ውስጥ ግን ቆጠራው እንዲቆም የቀረበው አቤቱታው ውድቅ ተደርጓል። በተመሳሳይ ሁኔታም ሕገወጥ ድምፆች በቆጠራው ውስጥ እንዲቀላቀሉ ተደርጓል ሲል የትራምፕ ዘመቻ ያቀረበው ክስ ተቀባይነት ሳያገኝ ቀርቶ ተሰርዟል። እንዲህ አይነቱ የክሶች ጋጋታ የከሸፈ ስትራቴጂ ነው ብለዋል የባይደን ዘመቻ አባል ጄን ኦማሊ ዴለን። አሁን ሁሉም አይኖች ፔንሲልቬንያና ጆርጂያ ላይ ተሰክተዋል። ትራምፕ ለማሸነፍ ሁለቱንም ግዛቶች ማሸነፍ ይጠበቅባቸዋል። ባይደን ግን አሪዞናና ኔቫዳ ውስጥ የያዙትን ጠባብ ብልጫ ጠብቀው ከቆዩ የላኞቹ ሁለቱም አያስፈልጓቸውም። በዚሁ ርዕስ ላይ እንቆያለን። የዲሞክራቲክ ፓርቲ ዕጩ ጆ ባይደን አሸናፊ የሚያደርጋቸውን ውጤት ሊቆናጠጡ መቃረባቸው እየተዘገበ ነው። ያለው ብርቱ ፉክክር በታየባቸው ጥቂት ግዛቶች የመራጭ ድምጽ ቆጠራው አሁንም ቀጥሏል። ባይደን ውጤቱ ተጠናቆ አሸናፊው እስከሚለይ በትዕግስት ተጠባበቁ በማለት መራጩን ሕዝብ እያበረታቱ ናቸው። ፕሬዝደንት ትራምፕ በበኩላቸው በተለያዩ ግዛቶች ግድፈትና ሆን ተብሎ የሚፈጸም ማጓደል አለ ሲሉ በርካታ ክሶችን እያቀረቡ ናቸው። ምርጫው አላበቃም ያለው የትራምፕ ምርጫ ዘመቻ ዳግም ቆጠራ መከናወን አለበት ያለባቸውን ጨምሮ መስተካከል ሲደረግ በመጨረሻው ትክክለኛው አሸናፊ ትራምፕ ናቸው እያለ ነው። ከመጨረሻው የድምፅ መስጫ ቀን ካለፈው ማክሰኞ አንስቶ ቆጠራው ተጠናቆ ገና ውጤቱ ባልታወቀበት በዚህ ወቅት ስለሚቀጥለው ሁኔታ ያሳደረው ስጋት እያነጋገረ ባለበት በተለያዩ ከተሞች የሚገኙ መራጮች የሰጧቸውን አስተያየቶች የአሜሪካ ድምፁ ማይክ ኦሰሊቫን ያጠናቀረው ዘገባ አለ። አሉላ ከበደ ያቀርበዋል። ምርጫው ተካሄደ። ውጤቱ ግን ተጠናቆ አልገባም። አራት ተጨማሪ ዓመታት ለዶናልድ ትራምፕ ወይስ የጆ ባይደን አዲስ አስተዳደር? የዲሞክራሲ ተቃውሞቻችን ብርቱ በወጉ የተዋቀሩና በጠንካራ መሰረት ላይ የቆሙ እንደመሆናቸው ነገሮች ይሰምራሉ ብዬ አምናለሁ። በተለያዩ የኅብረተሰብ ማዕከሎች ውስጥ አብያተ ክርስቲያናትና በዚህ የሎስ አንጀለስ መስጊድ ውስጥ ጭምር መራጮች ድምፃቸውን ሲሰጡ መዋላቸውን ጠቅሳ የመምረጥን አስፈላጊነት ወይም ወሳኝነት የተናገረችው አንዲት የካሊፎርኒያ ክፍለ ግዛት ነዋሪ የሆነች መራጭ ናት። የመምረጥ መብታችንን በስራ ላይ ማዋል መቻል አለብን። ምክንያቱም እየሆነ ያለውን ካልወደድ ነው ለመለወጥ የምቀይረው ወይም አንዳች ትርጉም ያለው ውጤት ማምጣት የምንችለው እንደዚያ በማድረግ በመሆኑ የጥቁሮች ህይወት ቦታ አለው በሚል በጥቁር አሜሪካውያን ላይ በፖሊሲ የሚፈጸሙ በደሎችን ለመቃወም በተነቃነቀው ህዝባዊ እንቅስቃሴ ተበረታትቼ ለመርጥ ወጣሁ ያለው ፊሊፕ ማርቲን ጁኒየርም ከቅድሟ የባይደን ደጋፊ ጋር ይስማማል። Here in the last year, There's been an awakening in our country to ይሄ ባለፈው ዓመት ውስጥ በአገራችን በሚታዩ የማህበራዊ ፍትህ መጓደልና የማግለል አዝማሚያዎች ትኩረት እንድንሰጥ አንቂ ምልክት አይተናል። ኬቪን የተባለው ሌላው የካሊፎርኒያ ድምፅ ሰጪ ደግሞ አሜሪካ በትክክለኛው ጎዳና እየተጓዘች ነው የሚል አስተያየት አለው። እኔ እዚህ የተገኘሁት አሜሪካን ዳግም ታላቅ ለማድረግ ድምፄን ለመስጠት ነው፣ አገራችንን የሚመራውን ሰው ለመምረጥ ነው። እናም እኔ ማድረግ የምችለውን ለማድረግ። ሌላዋ የትራምፕ ደጋፊ ትሬሲ ሂንሰንም ከኬቪን ይስማማሉ። ፕሬዚደንቱ አሜሪካ ቀዳሚ እንድትሆን ይፈልጋሉ እናም ሪፐብሊካኖች ለትክክለኛው ነገር ይቆማሉ ብዬ አምናለሁ። ናስር ብራያሚ የተባለው ስደተኛ ግን በፕሬዝዳንት ትራምፕ ዘመን አሜሪካ መጤ የጠላ ሀገር ሆነ ይችላል። ሁላችንም ስደተኞች ነው። ያ ነው ይችን ሀገር ትልቅ ያደረገው። እናም ይህ የትራምፕ ፖሊሲ ከቀጠለ ይቺ ሀገር በአጥር ተከልላ ትቀራለች። ያን ማድረግ ደግሞ የማንችለው እዳ ነው። እንዲህ ያለ የተቀራረበ ውጤት ታይቶ የሚደረስበትን ምርጫ እና ውጤቱን እጩዎችና ደጋፊዎቻቸው አይቀበሉ ይሆናል የሚል ስጋት ያደረባቸውም አሉ። I think that ultimately the country needs to, you know, own the outcome and come together and unite and. Um, <laughs> except except the a የመጨረሻው ውጤት እስኪሰማ ቀናትና ሳምንታት ሊወስድ ይችላል። በአገሪቱ የተለያዩ አካባቢዎች ያሉት የምርጫ ሕጎችም እንዲሁ የተለያዩ መሆናቸውን ያስረዳሉ። የቨርጂኒያ ክፍለ ግዛቱ የምርጫ ባለስልጣን ጌሪ ስካት ይባላሉ። የፌርፋክስ አውራጃ የምርጫ ዲሬክተር ናቸው። የምርጫውን ከፊሉን ውጤት ዛሬ እንሰማለን። የመጨረሻውን ውጤት ግን ልናውቅ አንችልም። ድምፃቸውን በፖስታ የላኩ መራጮች እስከ አርብ ድረስ ጊዜ አላቸው። የፔንሲልቬኒያ ክፍለ ግዛት የባይደን ደጋፊ መራጭ የሆኑት ቤት ጆብሰን፣ ዋናው የሁሉም መራጭ ድምፅ መቆጠሩ ነው ይላሉ። የሁሉም መራጭ ድምፅ እንዲሰማ እንዲያደርጉ እጸልያለሁ። መያዣ መጨበጫ ወደሌለው ሁኔታ ማምራት አይኖርብንም። ድምፆች ሁሉ ይቆጠሩ። እንወያይ፣ እንነጋገር። ከእኔ የተለየ ሀሳብ ያላቸው የቤተሰብ አባላት አሉኝ፣ ይሁን እንጂ እወዳቸዋለሁ። የመራጭ ድምፅ ቆጠራው ያለ ብዙ ጣውረድ ተካሂዶ ሁለቱም ፓርቲዎች ውጤቱን በወጉ መሰረት ይቀበሉ ይሆን? አሜሪካውያን ስጋት አላቸው። ለሁሉም የምርጫ ባለስልጣናቱ ስራ ቀጥሏል። የቀረው ሂደቱን በትዕግስት መጠበቅ ብቻ ይመስላል። ክቡራትና ክቡራን የምታደምጡት ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15705 እና በ15780 ኪሎ ሄርስ በ25 ሜትር ባንድ በ11695 በ12105 በ12140 ኪሎ ሄርስ እንዲሁም በናይል ሳት ላይ ቪኦኤ 24 ላይ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ገጻችን እንዲሁም አህዱ ሬዲዮ 94.3 ላይ በቀጥታ ልታገኙን ትችላላችሁ። የምሽቱ አስተናጋጃችሁ ቆንጂት ይታዬ ነኝ። ዋና አዘጋጅ ትዝታ በላቸው ነች። የዌብና ማህበራዊ መገናኛ ፕሮዲሰር አበባየው ገበያው፣ የአየር ስርጭቱ ፕሮዲሰራችን ደግሞ ንጉሱ ታምሬ ነው። እስከ አራት ሰዓት ከእናንተ ጋር እናመሻለን። አብራችሁን እንድትቆዩ በድጋሚ እንጋብዛችኋለን። በሶማሌ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ትናንት በጅጅጋ ባካሄዱት ስብሰባ ህወሀት በሀገር መከላከያ ሰራዊት ላይ ፈጽሞታል ያሉትን ጥቃት አውግዘው ባለፉት 27 ዓመታት በሶማሌ ክልል የጅምላ ጭፍጨፋ ሲፈጽም ነበር ያሉት ህወሀት ለሕግ ይቅረብ ሲሉ ጠይቀዋል። የክልላቸውን ሰላምም በጋራ ለመጠበቅ ተስማምተዋል። የክልሉ ዋና ተፎካካሪ ፓርቲ ኦብነግ ከስድስቱ ፓርቲዎች ጋር በጋራ ካወጣው የአቋም መግለጫ በተጨማሪ በድርጅቱ የትዊተርና የፌስቡክ ገጽ የህወሀትን ድርጊት የሚኮንን የጠቅላይ ሚኒስትር ዐቢይ አህመድ የለውጥ መንገድ ተስፋ የሚጣልበት መሆኑን የሚገልጽና ጦርነትን የሚያወግዝ መግለጫ ማውጣቱን የድሬዳዋው ዘጋቢያችን አዲስ ቸኮል ባጠናቀረው ሪፖርት ገልጿል። በሶማሌ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ትላንትና ባካሄዱት ጉባኤ ህወሓት በሰሜን እዝ ላይ ፈጽሞታል ያሉትን ድርጊት አውግዘው ፓርቲው ከዚህ በፊት በሶማሌ ክልል ጭፍጨፋዎች እንዲካሄዱ ለነበረው ሚና ተጠያቂ እንዲሆን የሚጠይቅ የአቋም መግለጫ አውጥተዋል። የክልሉ ገዥ ፓርቲ ብልጽግናንና ዋነኛ ተፎካካሪ ኦብነግን ጨምሮ በክልሉ የሚንቀሳቀሱ ስድስት የፖለቲካ ፓርቲዎች ባወጡት የጋራ አቋም መግለጫ የክልላቸውን ሰላም በጋ ጋራ ለመጠበቅና በክልሉ የሚኖሩ ሌሎች ብሔረሰቦችንም ደህንነት ለማረጋገጥ እንደሚሰሩ አመላክተዋል። የመድረኩ ተሳታፊ ከነበሩ ፓርቲዎች አንዱ የሆነው የሶማሌ ፌዴራሊስት ፓርቲ ሊቀመንበር አቶ ዩሱፍ ሁሴን አደም ለቪኤ እንደገለጹት ስድስቱ የሶማሌ ክልል የፖለቲካ ፓርቲዎች ባለ አራት ነጥብ ያቋም መግለጫ ውጥቷል ብለዋል። ህወሓት ማለት በዚህ በኢትዮጵያ ላይ የፈጸመው ግፍ ሀያ ሰባት ዓመት ሙሉ ከዛም አልፎ በሶማሌ ህዝብ ላይ በኢትዮጵያ ሶማሌ ህዝብ ላይ ያደረሰውን ግፍ አንድ እሱ በማውገዝ ሁለት አለም በዚህ በምስራቅ ሰሜን ህዙ ላይ ያደረጉት ወረራ በጣም አጸያፊና ህገወጥ ተግባር እንዳለ እንደሆነ፣ ሶስተኛ እንደ ክልልኛ በጣም ሰፊ ድንበር ስላለን ከሶማሊያም፣ ከኬንያም፣ ከጅቡቲም ጋር አንድ ማለት ብሄር ብሄረሰብ ሳንልኛ አንድ ላይ ሰላማችንን ለመጠበቅ እና ያው የጋራ ጉዳይ የሆነውን በቃ ጸጥታል እና በዚህ ጉዳይ ላይ አንድ አቋም እንድኖረን፣ አራተኛ ከዚህ በኋላ ሌላ ትንኮሳ በክልላችን ላይ በዛ በኩል እጃቸውን ዘርግቶ በቤንሻንጉል እና ኦሮሚያ ላይ ተፈጸመ ተግባር እንዳይፈጽሙ ያንን በማጓዝ ና የጋራ አቋም ነው ያወጣ ነው። በተመሳሳይ የክልሉ ዋነኛ ተፎካካሪ ፓርቲ ኦብነግ ይህንኑ አቋም የሚያጠናክር መግለጫ በፌስቡክና ና ትዊተር ገጹ ላይ በዛሬው ዕለት አውጥቷል። ፓርቲው ህወሀት በመከላከያ ሰራዊቱ ላይ ፈጽሞታል ያለውን ድርጊት ያወገዘ ሲሆን ዘላቂ መፍትሄ የሚገኘው ግን ከጦርነት ሳይሆን ከሰላም ስለሆነ ሰላማዊ አማራጭ ቅድሚያ እንዲሰጠው ጠይቋል። ለዚህም የሚመለከታቸው ሁሉ በተለይ ህወሀት ዝግጁ እንዲሆኑ ጠይቋል። ሀገሪቱን ወደፊት ለማራመድ ጠቅላይ ሚኒስትር አብይ አህመድ የጀመሩት ለውጥ ተስፋ የሚጣልበት እንደሆነ የገለጸው የኦብነግ መግለጫ ለውጡ ስኬታማ እንዲሆን ኦብነግ የሚጠበቅበትን ድጋፍ ያበረክታል ብሏል። ከሁለት ቀን በፊት የሶማሌ ክልል መንግስት ባወጣው መግለጫም ህወሀት በሰሜን ህዝብ ላይ ፈጽሞታል ያለውን ጥቃት አውግዞ በህወሀት አገዛዝ ያልተበደለ ባይኖርም የሶማሌ ክልልን ያህል የተገደለ የተሰደደና የተዘረፈ የለም ብሏል። በአሁኑ ሰዓት በአፋርና ሶማሌ ክልል መካከል የሚስተዋሉ ግጭቶችን ከጀርባ እያቀነባበረ ያለው ህወሀት ነው የሚለው የሶማሌ ክልል መንግስት ከሶስት ዓመት በፊት የኦሮሞና ሶማሌ ህዝቦችን በማጋጨት ለበርካቶች ሞትና መፈናቀል መንስኤው ህወሀት ነበር ብሏል። ከሁለት ዓመት በፊትም በሶማሌ ክልል ከተሞች ሄጎዎችን በማደራጀት ከደረሰው ጀርባ ህወሀት ነበረበት ብሏል። በአሁኑ ሰዓት ይህን እኩይ ድርጊት ለማስቀጠል በሶማሌ ክልል ውስጥም የጥፋት ኃይሎችን ለማሰማራት ቅንጣት ያህል እንደማያመነታ እናውቃለን ያለው የሶማሌ ክልል መግለጫ የክልሉ ህዝብም ከክልሉ መንግስት ጎን በመቆም ሰላሙን እንዲጠብቅ ጥሪ አቅርበዋል። የሀረሪ ክልልና የድሬዳዋ አስተዳደርም ህወሀት በሰሜን ዕዝ ላይ ፈጽሞታል ያሉትን ጥቃት የሚያወግዝ መግለጫ አውጥተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ በቀጣዩ ዘገባችን ወደ ሐዋሳ ይሆናል የምናመራው። የአገር ተገንና ከለላ በሆነው የመከላከያ ሰራዊት ላይ ተፈጸመ የተባለውን ጥቃት ለመመከት በሚወሰደው እርምጃ ወንድም የትግራይ ህዝብ የጦርነቱ ሰለባ እንዳይሆን ሲሉ የሐዋሳ ነዋሪዎች ጠይቀዋል። ነዋሪዎቹ በመከላከያ ሰራዊት ላይ የተፈጸመውን ጥቃት አውግዘዋል። የሐዋሳ ነዋሪዎች ከሲዳማ ክልል ፕሬዚደንትና ከፌዴራል ባለስልጣናት ጋር በተወያዩበት ወቅት የኢትዮጵያን ሕዝብ ለ27 ዓመታት በዝብዟል ባሉት በህወሀት ላይ መንግስት እየወሰደ ያለውን እርምጃ ቢዘገይም እንደግፋለን፣ ከመንግስት ጋር እንቆማለን ብለዋል። የክልሉ ፕሬዚደንት አቶ ደስታ ለዳሞ ሕዝቡ አካባቢውን ነቅቶ እንዲጠብቅ አሳስበዋል። በክልሉ ከተማና ወረዳ ቀበሌዎች ለህዝብ ደህንነት ሲባል አዲስ መታወቂያ እንዳይሰጥ መከልከሉንም እንዲሁም ሌሎች እገዳዎችን መጣላቸውን ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ አለው። የሐዋሳ ከተማ የመናኸሪያ ክፍለ ከተማ ነዋሪ የሆኑትና በውይይቱ የተሳተፉት ወይዘሮ አለም ተስፋዬም በመከላከያ ሰራዊት ላይ የደረሰው ጥቃት አሳዝኗል ብሏል። ያስለቀሰን ጉዳይ የመከላከያ ሰራዊታችን ጉዳይ ነው። ይህ የመከላከያ ሰራዊታችን ይህን ያህል ጥቃት መድረሱ አንገብግቦናል፣ አሳዝኖናል። ከአንድ ክልል ብቻ የወጣ አይደለም። ልጆቻችን ናቸው፣ ወንድሞቻችን፣ ወገኖቻችን ናቸው። አምነው እነሱን ወገን ብለው ዘመድ ብለው ወንድም እህት ብለው ነው እነሱ መሀል የተቀመጡት። እንነሳ ባሉ ጊዜ ቢነሱ ኖሮ፣ እንውጣ ባሉ ጊዜ ቢወጡ ኖሮ ይሄ ሁሉ ጥቃት አይደርሰባቸውም። መንግስት በጥፋተኞች ላይ ወቅቱን የጠበቀ እርምጃ ቢወስድ ኖሮ ዛሬ ለደረሰው ችግር አንዳረግም ነበር ያሉት ወጣት ማርቆስ ኤልያስ በበኩሉ ህወሀት በድሃ አርሶ አደር ልጆች እና በወጣቶች ሕይወት ቁማር የተጫወተ መሆኑን በመረዳት ከኢትዮጵያ መንግስት ጎን መቆም አለብን ብሏል። ሽምግልና እንኳን ወደ ጎን ገብተው ዛሬ ለከፈቱት ጦርነት ደርሷል። ለ27 እና ለ28 ዓመት ሲዘርፉ የነበሩት ገንዘብ እድሜልኪያቸውን ሊያኖራቸው አይነት አስበው በዚህ በ27 ዓመት ውስጥ ሲዘርፉ ቁርሳቸውን አዲስ አበባ በልተው ምሳቸውን ዱባይ፣ እራታቸውን ለንደን እየበሉ ልጆቻቸውን አሜሪካን አውሮፓ እያስተማሩ አሁን ግን 16 17 ዓመት ያልሞላውን 14 ዓመት ያልሞላውን ወጣት ሬንጀር አስለብሰው ለጦርነት አሰልፈው ውሃ በጠማው ምግብ በራበው ድሃ ልጅ ነው ጦርነቱን የከፈቱት። ችግራችን ወይም ችግሩ ከትግራይ ህዝብ ጋር ሳይሆን ህወሀት ለሰራው ነገር መክፈል ስላለበት፣ መክፈል ካለበት ደግሞ መከላከያ ሰራዊቱ ብቻ ሳይሆን እኛም ጭምር የሚፈለግብንን ድጋፍ የሚፈለግብንን ማንኛውም አይነት መስዋዕት ለመክፈል ዝግጁ ሆነን መጠበቅ እንዳለብን እንደ አዋሳ ከተማ ከፖሊሶቻችን፣ ከመከላከያ፣ ከልዩ ኃይሎቻችን ጋር ተቀናጅተን አካባቢያችንን ጠብቀን እንደ ወለጋ አይነት እንደ ጋምቤላ እንደ ቤልሻንጉል አይነት እንደ ጉራ ፈርዳ አይነት ጥቃቶች፣ ቦምቦች እንዳይፈነዱ አካባቢያችንን ለመጠበቅ ዝግጁ መሆናችንን ለመግለጽ ወዳለው አመሰግናለሁ። ህወሀት እኩይ ተግባሩን የጀመረው አሁን አይደለም፣ የሚሉት ሌላ የከተማው ነዋሪ አቶ ለገሰ ቃቀቦም የሚከተለውን ተናግረዋል። ሀገር ጠባቂ ሰራዊት

የአዋሳ ከተማ አስተዳደር የመምህራን ማህበር ሊቀመንበር አቶ ገረሱ ሆንሴቦ የአገራችንን ሕልውና ማስጠበቅ ኃላፊነት በኢትዮጵያ ሕዝቦች ጫንቃ ላይ ተጥሏል ብሏል። አድፍደናል የኢትዮጵያ መንግስት ጊዜ ሰጥቷል፣ መስጠት አልነበረበትም። አዲስ አይደሉም ሀያ ሰባት ዓመት ሙሉ የኢትዮጵያ ሀብትና ንብረት ዘርፎ አይደለም በኢትዮጵያ ውስጥ በተለያዩ አገሮች የኢትዮጵያን ሕዝብ የኢትዮጵያን ገንዘብ አስቀምጦ ዛሬ ለዚህ ችግርና ለዚህ መራብ መቸገር ያደረሱን ጠላቶቻችን ናቸው። ጠላቶቻችን ናቸው ብዬ የምናገረው የትግራይን ህዝብ አይደለም፣ አይመለከተው። በጣት የሚቆጠሩ የኢትዮጵያ ጠላቶች፣ የህዝቦች ጠላቶች፣ ባንዳዎች፣ አገር ሻጮችን ለነሱ ጊዜ ሊሰጥ አይገባም ነበር። አሁንም አልረፈደም። የኢትዮጵያ ህዝብ አንድ ሆኖ ሌላ አማራጭ ሀገር የለን። ያለን አገራችን አንድ ናት፣ አንድ አይናችን ናት። ለዚች አንድ ሀገር ان النصوب عندها كان هنا باستقبال يميل هنا يمّل بغذبوه وغلبتوه መስዋዕትነት መክፈል አለብን። ከቃላት ባለፈ በተግባር ማሳየት አለ። እንደ ማንኛውም ኢትዮጵያዊ የትግራይ ህዝብ በህወሓት የተነሳ ብዙ ዋጋ እየከፈለና የተጎዳ ነው ብለን እናምናለን። በመሆኑም ህዝቡ አሁንም የጦርነቱ ገፈት ቀማሽ እንዳይሆን መደረግ አለበት ብለዋል። የሲዳማ ክልል ፕሬዝዳንት አቶ ደስታሌ ደግሞ የኢትዮጵያ ህዝብና መንግስት ኢትዮጵያን ያላትን ሀብት በእኩልነትና በፍትሃዊነት እንጠቀም የሚለውን መሰረታዊ ጥያቄ አቅርቦ አልቀበልም አሻፈረኝ ያለው ዘራፊ ያሉት የህወሓት ቡድን ብዙ በደል አድርሶ ዛሬ ለጦርነት ተጋብዟል ብለዋል። የዚህ ቡድን ዓላማ ወደ ስልጣን ተመልሶ እንደገና እንደ ትላንቱ የኢትዮጵያን ልጆች መበደልና ህዝቦችን ሊጎዳ የሚችል ሌላ ድብቅ ሴራ አሲሯል ነው ያሉትም። በመሆኑም ይህንን ቡድን መመከት እንደሚያስፈልግም ተናግሯል። የለመደውን አይነት ሀገሬን የመዝረፍ በቡድን የመጠቀምና ለግል ጥቅም የማዋሉ ጉዳይ አጠናክሮ ለመቀጠል አልሞ የሚሰራው አይነት መንፈራገጥ ነው አንዱ። ይሄ የማይቻለው ከሆነ በመሳሪያና በሎጂስቲክ በገንዘብም እየተደገፈ ኢትዮጵያን በማፍረስ የጎረቤቶቻችንን ህልምና ምኞት በማሳካት በወረታው በአካባቢው ሌላ መንግስት ትናንሽ እሱ አካባቢውም ሌላም በመመስረት እሱ ግን ከእጅ አዙር ከጎረቤት ሀገራት ጭምር እየተደገፈ የሚቀጥልበት ኢትዮጵያን የማፍረት ተልእኮ አንግቦ የሚንቀሳቀስ ኃይል መሆኑ መዘንጋት አይገባንም። ፕሬዝዳንቱ ህዝቡ በመንግስት ጎን ለመቆም በውይይት ወቅት ማረጋገጣቸውን ገልጦ ሁሉም ዜጎች አካባቢውን ነቅቶ እንዲጠብቅ አሳስበው፣ በክልሉ ከተማና ወረዳ ቀበሌያት ለህዝብ ደህንነት ሲባል አዲስ መታወቂያ እንደማይሰጥና ሌሎች እገዳዎች መጣላቸውን ገልጠዋል። የጠቅላይ ሚኒስትር የእርሻና የመስኖ ልማት አማካሪና የቀድሞ የደቡብ ክልል ርዕሰ መስተዳድር አቶ ዴሴ ዳልኬ እንዲሁም የቀድሞ የሐዋሳ ከተማ አስተዳደር ምክትል ከንቲባ አቶ ጥራቱ በየነ በውይይቱ ላይ የተገኙ ሲሆን ጦርነቱ በግድ የተጀመረው ከትግራይ ህዝብ ጋር ሳይሆን ጽንፈኛና ትዕበተኛ ካሉት ከህወሀት ቡድን ጋር መሆኑን ተናግሯል። በስዳማ ክልልና በሐዋሳ ከተማ የሚኖሩ የትግራይ ተወላጆች በተግባራቸው እንጂ በማንነታቸው ቲንኮሳም ይሁን ጥቃት ሊደርስባቸው አይገባም፣ ጥበቃም ልናደርግላቸው ያስፈልጋል ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። የተከበራቸው አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በፕሮግራሙ ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም በዚሁ እንሰናበታለን። ሳስተናግዳችሁ ያመሸት ቆንጂ ይታየነኝ። ፕሮዲውሰሩ ንጉሶ ታምሬ ነው። ነገ ቅዳሜ በሶስት ሰዓት እስከምንገናኝ በሰላም ደሩ።